ሀገሪቱ ወቅትን ጠብቀው በመከሰት የሕብረተሰቡን ጤና ፈተና ውስጥ ከሚከሱ ተላላፊ በሽታዎች አንዱ የሆነው የአጣዳፊ ተውከት እና ተቅማጥ ወይም አተት ወረርሽኝ መዲናይቱ አዲስ አበባን ጨምሮ የተለያዩ ክልል ከተሞች መከሰቱ እየተነገረ ነው። ባልተከሰተባቸው አካባቢዎች የሚገኙ የጤናው ዘርፍ የስራ ኃላፊዎች የቅድመ መከላከልና ዝግጅት ስራዎች እያደረጉ መሆናቸውንም እየተናገሩ ነው። የድሬዶ አስተዳደር ጤና ቢሮ ምክትል ኃላፊ አቶ ዩሱፍ ሰይድ ለዲደብሉ እንደገለጡት አስተዳደሩ እስከ ትናንት ምሽት ድረስ ምንም አይነት ሪፖርት አልተደረገም። ለበሽታው በብዙ መልኩ ተጋላጭ ናት ባሏት ዛሬ አንድ ምልክት መታየቱ ሪፖርት ተደርጎ በመጣራት ላይ መሆኑንም ገልጠዋል። አጠቃላይ ያቶ ተከስቷል ተከስቷል እስከ ማታ ሪፖርታችን ዜሮ ሆአይኖራም አቶ ሰይድ ችግሩን ለመከላከል ሰዎች አስቀድሞ ከመታመማቸው በፊት ራሳቸውን እንዲጠብቁና ቢከሰትም ሰዎች እንዳይሞቱ ለማድረግ የሚያስችል የቅድመ ዝግጅት ስራዎች ላይ ያተኮረ እንቅስቃሴ በመደረግ ላይ መሆኑን ጠቁመዋል። ያው አንደኛ ቢሮዎችን ሰው ከተከሰተ በኋላ ናቸው ሰዎች በሽታው ከተከሰተ በቀላሉ በወረርሽኝ መልክ እንደሚዛመት በሚነገረው የአጣዳፊ ተውቀትና ተቅማት አተት ይበልጥ ተቀላጭ ናቸው የሚባሉትን በተለያየ ምክንያት ተፈናቅለው በከተማው በመጥለያ የሚገኙ ዜጎችን በተመለከተ አቶ ሰይድ ጥያቄ የተከታዩ ሰጥተዋል።

ሐረሪ እና ምስራቅ ሐረርጌ ዞኖች እስካሁን አለምኖር ታውቋል። ለዲ ደብሊው ዘገባ መሳይ ተክሎ ድሬዳዋ